ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አላችሁ? ዲጄ ፋቱ ነኝ። ከዚህ ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚጠላለፈው ጋቢና ቪኤ የተሰኘው ፕሮግራማችን ተጀምሯል። ማስተናግዳችሁ እንግዲህ ዲጄ ፋቱ ነኝ። ዛሬ ፕሮግራማችን ላይ እንግዲህ ያው ፌብሩዋሪ መንዝ የፌብሩዋሪ ወር የወሩ ሁለት ነገሮች አሉ፣ ዋነኛ የሚታወቁ ነገሮች። አንደኛው ቫለንታይንስ ዴይ ነው፣ ፌብሩዋሪ 14 ይከበራል። ደግሞ አሜሪካን ሀገር እዚህ የጥቁሮች የታሪክ ወር ይባላልና ብላክ ሂስትሪ መንዝ እሱን እንግዲህ ሁለቱን ያስታውሰናል ፌብርዋሪ። ዛሬ ግን ሰሞኑን ዛሬ የሚቀጥለው ሳምንት ስለ ፍቅር ነው የምናወራው። ስለ ፍቅር ስናወራ ትዝ ያለኝን መጀመሪያ ወደ ጭንቅላት የመጣው ሙዚቃ ነው ምጋብዛችሁ። ይህ ከኋላ የምታደምጡት የመሐሙድ አህመድ ከሩሃ ባንድ ጋር በ1978 ያቀነቀሉት ላይቭ የተቀዳ ሙዚቃ ነው የምጋብዛችሁ። በሱ ፕሮግራም እንጀምራለሁ። አስተያየቶች ካላችሁ ላኩልን በቪኦኤ አማሃሪክ ትዊተርም፣ ፌስቡክም ፔጅ አለን። ዲጄ ፋሶን ብላችሁ በፌስቡክ መላክ ትችላላችሁ። አብረን እንግዲህ እስከ ፕሮግራማችን ፍጻሜ አብረን እንቆያለን። ዲጄ ፋሱ ወይ ፍቅር መሐሙድ አህመድ ወይ ፍቅር Ser ማሙድ አህመድን አደመጣችሁ። አድማጮቻችን ዲጄ ፋትሶ ነኝ። ከአሜሪካ ድምጽ ሬዲዮ ጋቢና ቪኦኤ ፕሮግራማችን ነው። ዛሬ ሙዚቃ እንገባበዛለን እስከ ፕሮግራማችን ፍጻሜ ድረስ። የቫለንታይንስ ዴ እንግዲህ የሚቀጥለው ሳምንት ነው እና ሳነብ ያገኘው ትላስ ላካፍላችሁ። ከቫለንታይንስ ዴ ሰባት ቀን በፊት የሚደረጉ የማለት ቀኖች የራሳቸው ስምስም አላቸው እና ፌብርዋሪ 7 ሮዝ ዴይ ይባላል። የሮዝ የአበባ ቀን መስለኝ አበባ መስጠት አለብን መስለኝ። ፌብሪ 8 ፕሮፖዝ ደ ይባላል እንግዲህ ፕሮፖዝ ያደረገ ሰው ፕሮፖዝ ለማድረግ ያሰበ ሰው ፕሮፖዝ ቢያደረግበት የሚመረጽበት ቀን ነው። ፌብሪ 9 የቸኮሌት ደ ይባላል። ቸኮሌት እንግዲህ መስጠት ነው ወይ መብላት ነው አብሮ። በአስር ደግሞ ቴዲ ቢር ይሄ ድብ አለ አይደል? የአሻንጉሊቱ እሱ መላክ ማለት ነው። ፌብሪ 11 የፕሮሚስ ደ ይባላል። ፌብሪ 12 ደግሞ የኪስ ደ ይባላል እንግዲህ መሳም ነው ማለት ነው። ፌብሩዋሪ 13 የሀግዴ ነው ተቃቅፎ መዋል ነው። ፌብሩዋሪ 14 እንግዲህ ቅልጥ ያለው መንደር ነው ፕሮግራማችን ይቀጥላል። ዲ ፋት ነኝ ሚካኤል በላይነህ። ወደዚህ ደግሞ ወደኛ ዘመን ወስዳችሁና ሰወድሽ ሰወድሽ የተሰኘውን ሙዚቃ መጋበዛችኋል ማይመሬቱ የባህር ስፋቱ i know she's in bad the dark may aye with dust, could and is it good and the they and are and the أني شعرة فكرة فكرة بفكري فكرة فكرة ناسه فكرة فكرة فكرة

Yes, my mother too. Yeah, but it's a fatu. And I'm a child. And I know it's a good thing. It's I good thing. It's with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 አድማጮቻችን ዲጄ ፋትሱ ነኝ። ከዚህ ማስታወቂያ በፊት ያሰማችሁ ሙዚቃ ሚካኤል በላይነህ አዲስ አልበም ላይ የነበረውን ሰወድሽ ሰወድሽ የተሰኘው ሙዚቃ ነው። ይህ ሙዚቃ ግጥሙ የታዋቂው የሰዓሊና ገጣሚ ነው የገብረ ክርስቶስ ደስታ ግጥም ነበር። እንግዲህ ግጥሙን ወስዶ ሚካኤል በላይነህ በራሱ ዜማ እንዲያሳምሮ ተጫውቶታል። አድምጣችሁታል። ፕሮግራማችን ይቀጥላል። እንግዲህ ሳምንቱ በሙሉ የፍቅር ሳምንት ስለሆነ ጀምረነዋል። በፍቅር ሙዚቃዎች ፕሮግራማችን ይቀጥላል። ማስከተልም መጋብዛችሁ ታዋቂው ዶክተር አርቲስት ጥላሁን ገሰሰ በምሽት ጨረቃ የተሰኘ ሙዚቃውን ነው ወደ እናንተ ማደርስ። አብሯችን ቆዩ። አስተያየቶቻችሁ ላኩልን። በቪኦኤ አማሃሪክ ብላችሁ ትዊተር ላይም ፌስቡክ ላይም i 花花就爱哥。 አድማጮቻችን ጋቢና ቪኦኤ ነው የምታለምጡት። ጋቢና ቪኦኤ በሾርት ዌቭ ወይም መካከል በአጭር ሞገድ 19ና 49 ሜትር ባንድ ላይ በ1558 ኪሎ ሄርዝ በ68 ኪሎ ሄርዝ ከአንድ ሰዓት ተኩል እስከ 2 ሰዓት በኢትዮጵያ ሰዓት አቆጣጠር ይተላለፋል። በመካከለኛ ሞገድ ደግሞ በ1431 ኪሎ ሄርዝ ላይ ከ1 ሰዓት እስከ 1 ሰዓት ተኩል የሚተላለፍ አዲስ ደስ ዘና ፈታ የሚያሰኝ ፕሮግራም ነው። ደግሞ አርባ አርብ እንደዚህ አይነት ሙዚቃዎችን አዘጋጅ ማቀርብላችሁ ዲጄ ፋትሱንን። ፕሮግራማችን ይቀጥላል። ቴዲ አፍሮ አይደነግጥም ልቤ ይላችኋል። ዲጄ ፋትሱ። አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ ምን ቆንጆ ቢኖር የሚደነቅ ውበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ إلا ماشي برهان بالهان بمولاه ليه تفتروا بس يتركها ملل الشهر بس يتركها i oh, oh. ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥ። ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ ምን ቆንጆ ቢኖ የሚደነቅ ውበት ለእኔ ሌላ ንሽ አንቺኮ ማረ የልቤኝ ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረጋ አድማጮቻችን ያደመጣችሁት በጣም ወደው ሙዚቃ ነው። የቴዲ አፍሮ አዲለን ግጥም ልቤ ይሰኛል። ዲጄ ፋቱ ነኝ የምታደምጡት ጋቢና ቪኦኤ የጋቢና ሙዚቃ የተሰኘውን ፕሮግራማችን ነው። እዚህ ስቱዲዮ ውስጥ አንድ እንግዳ ይዤ ገብቻለሁ። ደልቨን ይባላል። ራሱን ያስተዋውቀናል። ከአትላንታ ነው የመጣው እና የፍቅር ታሪኩን ጠይቄዋለሁ ሶ Introduce yourself first. I told him your name, but like. Okay, cool, man. Yeah, I'm a Delvin Arnell, man, out of Atlanta, Georgia. I am the Delvin owner and the of uh, uh, Salt Broadcasting Arjuning. and Media. Yeah, cool. So why you uh, about, why are you here, Oh uh, uh, yeah, man. I was uh, actually introduced uh, to the station through a WABJ member, uh -huh. and um, just have the yeah. honor and pleasure of sitting uh -huh. through <laughs> with you guys <laughs> cool, today. Cool, cool. Uh, cool. Yeah, man. Uh, nice. So I'm doing so a show on a uh, like Valentine's Day next week. Okay. So I'm doing a show on la Valentine's Day and I'm playing some music, love songs. Okay. So what I was thinking is, uh, what's your love story? My love story. Um, I've been uh, dating my girlfriend for about five years now. Uh, we met uh, in undergrad at the gym. Cool. Uh, uh, when I first uh, approached her, she would not even give me the time of day. Uh, so uh, <laughs> I, I chased <laughs> her down uh, out of the gym and said, "Hey, hey can uh, I get your number?" And uh, she eventually gave me a number. And uh, uh, she didn't call me for another uh, like so three or four days. But, uh, since then, know. it's history, but man. But she called yeah. you back? Yeah, she called me back. It <laughs> took like three or four days, but I mean, it worked. Nice. I mean, I seen her on campus every now and then, and uh, she act like she didn't give me a number. And I guess she got bored one day. and I guess. He came up. He came up back to our mind. Yeah, man. She <laughs> took me up on. She took me up on her. Uh, own offer to take her to eat. And uh, mm -hmm. nice. since then, and it's all been good. Good. Nice, nice. So, uh, give so, it so it no to what's record. her name? Her name's Brenda. So let, let's let's let's her get her one song for her. Okay, one so, song for Brenda. For the next song, the song goes out to Brenda, Delvin's girlfriend, and, <laughs> uh, <laughs> yeah, we're gonna play that and we'll be back. Tamel sentiment, Island in musical na the Delvin. Hey, what's up? This is Justin Timberlake. Yo, what's up? This is rival dick Yeah, yeah, yeah. It's that little Chico Pitbull, Mr. 305, and you are in the mix with Africa's livest DJ, DJ Fatou on the one and two. One love, this mission. የዳሀብሰኝ ዞሮ ከወገቤ ይወገዳል ጭንቄይ ካልሳቤ ልበልህ ሐኪሜ ልበልህ ፈዋሼ ሰላሜ ሰጠይ ጤና የዳ ባሼ የተባረከ እጅ በአምላክ የተቀባ ቢታቀፉት ፍቅር ያሸቱት አበባ የአምላክ ቀባ ቅዱስ የቸርነት ጥበብ But you make it let Na na so, ፕሮግራማችን ይቀጥላል። ጋቢና ቪኦኤ በአጭር ሞገድ 19ኛውና በ49ኛው ሜትር ባንድ 1158 ኪሎ ወርዝና 68 ኪሎ ወርዝ ላይ እንዲሁም በመካከለኛው ሞገድ በ1431 ኪሎ ወርዝ ላይ በየቀኑ የሚተላለፍላችሁ ፕሮግራም ነው። በአጭር ሞገድ ላይ ከአንድ ሰዓት ተኩል እስከ ሁለት ሰዓት በመካከለኛ ሞገድ ደግሞ ከአንድ ሰዓት እስከ አንድ ሰዓት ተኩል ከሰኞ እስከ አርብ ይተላልፋል። እንግዲህ አድምጡ፣ አስተያየቶቻችሁን አቅርቡልን። ዲጄ ፋቱ ነኝ። የዛሬ ምጋብዛችሁ እንግዲህ የፍቅር ሙዚቃዎችን ነው። ሌላም ወዶ ሙዚቃ ነው፣ ወንድሙ ጅራ ይሰኛል። የኔ ጉዳይ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም Leni bendir la yaleş Gudayneş Yeni Guday Yeni Nuro kahom be hala Yanchi honal Yeni fikir yeni velela Kedmiyam müsettiş kemenim Leni bendir la yaleş ዳይነ የገንጀል ለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደግኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም። ሺ ጉዳይ ቢደረደር ትንቅር ቢሌኔ ነገር ላንቺ ለኔ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሻለ የኔ ጉዳይ የኔ ኑሮ ካሆን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ስታሴ ርቃት መንፈሴ ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንቺም ባይሰጠኝ ምን ሊውጠኝ። ወንድሙ ጁራን አደመጣችሁ። ዲጄ ፋሶ ነኝ። ፕሮግራማችን እንግዲህ እንደዚህ እንደዚያ እያለ እነዚህ ምርጥ ምርጥ ሙዚቃዎች እያደመጥን ወደ መጨረሻው ሙዚቃ ደርሰናል። እኔ የምለው እስካሁን የሰማችሁት ሙዚቃ ቪኦኤ ዌብሳይት ላይ ገብታችሁ በዛሬ ፕሮግራም ፈልጋችሁ ለቫለንታይንስ ዴ ጊፍት ብሰጡት በጣም ያዋጣል። እንደውም በጣም ይጠቅማል ከሌላ ጊፍቶች የበለጠ። አሪፍ አሪፍ ሙዚቃዎች ሰምተናል። አስታይቶቻችሁን እንጠብቃለን። የሚቀጥለው ሳምንትም እንግዲህ ተመሳሳይ ፕሮግራም እናዘጋጅላችኋለን። ሰዎች አሳትፈን የፍቅር ታሪካችሁም ወይም የላቭ ስቶሪያችሁን አካፍሉም ብለን እንግዲህ የተለያዩ ሰዎችን እያናገርን ነው። ዛሬም አናግረናል የተወሰኑ ሰዎች ግን በሚቀጥለው ሳምንት በርከት አድርገን ይዘን እንመጣለን። እናንተም የፍቅር ታሪክ ካላችሁ የምታስታውሱት የሚገርም የሚያስቅ በቃ የሚያዝናና ነገር ካለ በቪኦኤ ፌስቡክ ፔጃችን ላይ ኢንቦክስ አድርጉልን ወይም ከስራ አስቀምጡልን፣ እናነበውና ካስፈለገም እናንተ ጋር ደውለን ደግሞ ላይፍ አስገብተናችሁ እናወራለን። ስለዚህ ለሚቀጥለው ሳምንት አርብ ፕሮግራማችን ላይ እንግዲህ ዋትስ ዮር ላቭ ስቶሪ የፍቅር ታሪካችሁ ምንድን ነው? አካፍሉን፣ በቪኦኤ አምሃሪክ ፌስቡክ ፔጅ፣ በቪኦኤ አምሃሪክ ትዊተር ፔጅ ላይ ከዛም ደግሞ ፐርሰናል የኔንም አድሬስ የምታውቁ ብስኩሊን ስላላችሁ አንበነው እናንተንም እናስገባችኋለን እኛም ፕሮግራማችን ላይ እናቀርበዋለን የሚቀጥለው ሳምንት ዲሲ ውስጥ እንግዲህ አንድ ነገር ሀፕን ያደርጋል ዘሪቱ እዚህ ናት እዚህ ዋሽንግተን ዲሲ ትገኛለች እሷም እንግዲህ ኮንሰርት አዘጋጅታለች ፌብሯሪ 14 አብረን ነው የምንሰራው እሱንም ደግሞ ስለ እሱና ስለ ከእሷም ተሞክሮ በሚቀጥለው ሳምንት ልናናገራት ቀጠሮ ይዘናል እሱንም እናቀርብላችኋለን እንግዲህ መልካም የፍቅር ጊዜ የፍቅር ሳምንት ሳምንት ብቻ ሳይሆን ዓመቱ ሁሉ የፍቅር እንዲሆንላችሁ የሚመኘው ዲጄ ፋቱ ነኝ። ስላደመጣችሁኝ በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል።